ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ለአውስትሬልያ አዲስ መጤ ሲሆኑ ሥልጠና የወሰዱ ተርጓሚዎችና አስተርጓሚዎች ትልቅ እገዛ ሊያደርግሎት ይችላሉ። ሕጋዊ የሆኑ ሰነዶችን ከመተርጎም አልፎ ሐኪሞ ዘንድ ቀርበው ሂደቶችን በቋንቋ በውል እንዲረዱ እስከ ማድረግ ድረስ የተለያዩ በርካታ ነገሮችን ይከውናሉ። ምናልባትም እርስዎ ለአገልግሎታቸው የሚሆን ክፍያ ፈጽመው ይሆናል። ይሁንና ግልጋሎቶቻቸውን በነጻ ማግኘት እንደሚችሉስ ያውቃሉን? አዲስ አገር ውስጥ መዘዋወር ቀላል አይደለም። የእንግሊዝኛ ቋንቋን አቀላጥፎ መናገር አለመቻል ከቶንም ያከብደዋል። አውስትራሊያ ውስጥ ለተለያዩ ሁኔታዎች አስተርጓሚዎችን የሚያቀርብ ብሔራዊ ድርጅት አለ የብሔራዊ ትርጉምና ማስተርጎም አገልግሎት ተብሎ ይጠራል። ዳይሬክተር ሮኪያ ፒሮቫ ድርጅታቸው ስለሚሰጠው ግልጋሎት ሲናገሩ፣ ይህ ግልጋሎት የተቀረጸው የእንግሊዝኛ ቋንቋን በማይናገሩት ግለሰቦችና እንግሊዝኛ ተናጋሪ ያልሆኑ ደንበኞች ባላቸው ኤጀንሲዎችና የንግድ ተቋማት መካከል ተግባቦትን ለማመቻቸት ነው። የብሔራዊ ትርጉምና ማስተርጎም ግልጋሎት ከአርባ ዓመታት በላይ የትርጉም ግልጋሎት ሰጪነት ልምዶች ያሉት ሲሆን ለመላው አውስትራሊያ በመቶ ስልሳ ቋንቋዎች ግልጋሎቱን የሚሰጡ ሁለት ሺህ ዘጠኝ መቶ አስተርጓሚዎች አሉት ብለዋል። በርካታ ድርጅቶችና ሰዎች በብሔራዊ የትርጉምና ማስተርጎም ግልጋሎት በደንበኝነት የተመዘገቡ ሲሆን የመንግሥት ዲፓርትመንቶች ሐኪሞች፣ ፋርማሲስቶችና የሕግ ግልጋሎት ሰጪዎች ይገኙበታል። ብሔራዊ ትርጉምና ማስተርጎም ግልጋሎት በየቀኑ ዓመቱን ሙሉ ለ24 ሰዓታት ይሠራል። አፋጣኝ የሆነ ስልክ ማስተርጎም፣ በአካል ተገኝቶ የማስተርጎምና በቅድመ ምዝገባ የስልክ ማስተርጎም ግልጋሎቶችን እንሰጣለን በማለት ዳይሬክተር ፒሮቫ የግልጋሎታቸውን አይነቶች ያስረዳሉ። ብሔራዊ የትርጉምና ማስተርጎም ግልጋሎትን ለማግኘት ቀላሉ መንገድ ዐሥራ ሶስት ዐሥራ አንድ ሃምሳ መደወል እንደሆነ ሲያመለክቱም እንግሊዝኛ ተናጋሪ ያልሆነቱ የስልክ ጥሪ ማዕከላችን ሲደውሉ ምን አይነት ቋንቋ እንደሚናገሩ ይጠየቃሉ። ከዛም ስልካቸው ወደ አስተርጓሚ ይተላለፋል። ግንኙነቱ በሦስተኛ ወገን በኩል ይሁንታ ሲያገኝ የሦስትዮሽ ንግግሩ ይጀምራል በማለት ያስረዳሉ። አስተርጓሚ ሲሹ ጥራት ያለው አስተርጓሚ ይመደቡለታል። እርስዎ በተለይ የሚሹትን አስተርጓሚ መጠየቅ አይችሉም። ይሁንና ልዩ ክስተቶች ሲገጥሙ አመቺ ሁኔታዎችን ለመፍጠር ሲባል የአስተርጓሚ ጥያቄዎች ጥያቄ እንዲሟላ እንደሚደረግ ሮኪያ ፒሮቫ ይገልጣሉ። እንደ ምሳሌም ሲያነሱ ፆታን በተመለከተ ወይም ልዩ ጥንቃቄ የሚያሻው ጉዳይ ሲኖር በተገልጋዮች ምርጫ አስተርጓሚዎች እንደሚመደቡ ይናገራሉ። በተለይም የሕክምና ቀጠሮ ሲኖር በአግባቡ የማስተርጎም ወይም ተገቢውን መረጃ ከመስጠት ይልቅ ሳያስተረጉሙ ከሚቀሩ የቤተሰብ አባል ወይም ጓደኛ ይልቅ የሙያ ሥልጠና ያላቸውን አስተርጓሚዎች መጠቀሙ ሁሌም ተመራጭነት ይኖረዋል። በአስተርጓሚ ሐሳቡን ሲገልጡ ረጋ ብለው ይናገሩ። ግልጽ ያኖልሎት ጉዳዮችም ካሉ ማብራሪያ እንደሚሹ ያሳውቁ። ሰነዶችን በነጻ ማስተርጎም የሚሹ ከሆነ ወደ ማኅበራዊ አገልግሎቶች ዲፓርትመንት ዘንድ መቅረብ ይችላሉ። አውስትራሊያ ውስጥ በቋሚነት ለሰፈሩ ሰዎች እስከ አስር የሚደርሱ ሰነዶች ወደ እንግሊዝኛ እንዲተረጉምላቸው ይደረጋል። ሰነዶቹም የልደት ምስክር ወረቀቶችን፣ የሕክምና ሰነዶችና የትምህርት ማስረጃዎችን ያጠቃልላሉ። ግልጋሎቶቹ የሚሰጡት በተለዩ የቪዛ መደቦች መሠረት ሲሆን ግልጋሎቱን የሚያገኙትም ቪዛውን ካገኙበት ቀን ጀምሮ ለመጀመሪያዎቹ ሁለት ዓመታት ውስጥ ይሆናል። በርካታ ሰነዶች ማስተርጎም የሚሹ ከሆነ አሊያም በመንግሥት ወጪ የነጻ ትርጉም መመዘኛን የማያሟሉ ሰነዶች ያለዎት ከሆነም በራሶ ወጪ አስተርጓሚ ቀጥረው ማስተርጎም ይችላሉ። እዚህ ላይ ዋናው ልብ ሊሉት የሚገባው ጠቃሚ ጉዳይ አስተርጓሚዎ ለተርጓሚዎችና አስተርጓሚዎች ብሔራዊ እውቅና ሰጪ ባለሥልጣን በኩል እውቅና ያለው መሆኑን ነው። የተርጓሚዎችና አስተርጓሚዎች ብሔራዊ እውቅና ሰጪ ባለሥልጣን ዋና ሥራ አስፈጻሚ ማርክ ፔንቲንግ ተርጓሚዎች የብቃት ማስረጃ ያላቸውና የሌላቸው መሆኑን ኤንኤቲቲአይ ዶት ድረገጽን በመጎብኘት ሊያረጋግጡ እንደሚችሉ ያስረዳሉ። የትርጉም ሥራው ከመጀመሩ በፊትም የክፍያ መጠኑን ቀድመው ማወቅ ይኖርበቷል። የእርሶን ቋንቋ እንናገራለን ድርጅት ዳይሬክተር ጆርጅ ማርዞክ ደንበኞቻቸው የተለያዩ መጠይቆችን ይዘው ወደ እነሱ ዘንድ እንደሚመጡና በተለይም ቴክኒካዊ ሰነዶችን ማስተርጎም የሚሹ ደንበኞች በተቻላቸው መጠን ዝርዝር መረጃዎችን እንዲሰጡ ሲያሳስቡ የሕግ ወይም የሕክምና ሰነድን ወይም ቴክኒክ ነክ ሰነቶችን የምንተረጉም ከሆነ ከእኛ ይልቅ የተሻለ ግንዛቤ ያላቸው ደንበኞች ወይም መሐንዲሶቹ ናቸው። ስለምን ከእነሱ የዕለት ተዕለት ተግባር ጋር የተያያዘ ነውና ትርጉም የሚያሻቸውን በኢሜል ዝርዝር መግለጥ ይኖርባቸዋል። እንዲያ ሲሆን ነው ተርጓሚው የራሱ ምርምር እንዲያካሄድና ግልጽ ያልሆኑለትም ነገሮች ካሉ መሐንዲሶቹን አሊያም የቴክኒክ ሰዎቹን በተለይ የተወሰነ አረፍተ ነገር ይዘት ምን እንደሆነ ወይም የምርት ውጤቱ እንደምን እንደሚሠራ ሊጠይቅ ይችላል፣ በማለት የትርጉም ሥራ የሚጠይቁ ጉዳዮችን በዝርዝር ለተርጓሚዎች ማስረዳት ስላለው ጠቀሜታ ይገልጣሉ። የነጻ አስተርጓሚ ግልጋሎት የሚሹ ከሆነ ወደ ብሔራዊ ተርጓሚዎችና አስተርጓሚዎች ግልጋሎት በ13 11 50 ይደውሉ፣ አሊያም ቲ አይ ኤስ ናሽናል ጎቭ ኤዩ ድረገጽን ይጎብኙ። ሰነዶችን ለማስተርጎም መመዘኛዎችን ማሟላትና ለማሟላቱን ለመረዳት የማኅበራዊ አገልግሎቶች ዲፓርትመንት ድረገጽን ትራንስሌቲንግ ዲኤስኤስ ጎቭ ኤዩን ይጎብኙ። ተርጓሚ ወይም ማስተርጓሚን ቀጥረው የሚያሰር ከሆነ ተርጓሚው ወይም ማስተርጓሚው በብሔራዊ ተርጓሚዎችና አስተርጓሚዎች ዕውቅና ሰጪ ባለሥልጣን የሙያ ዕውቅና ያላቸው መሆኑን ያረጋግጡ። ይህ የኤስቤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያት ታሪኮች ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።